የባህል መድረክ። እኔ በዶቼ ቬለ በኩል እንዲደርስልኝ ምፈልገው የኢትዮጵያን ሕዝብ ከአንተነት ወደ አንቱነት ስላደረሰኝ ለማመስገን ወዳለሁ። በቃ ይሆነ ይኸው ነው አለን። የትዝታው ንጉሥ ድምፃዊ የክቡር ዶክተር ማህሙድ አህመድ ባለፈው ሳምንት ማብቂያ ላይ እዚህ በጀርመን ከተማ ከሚገኘው ከኢትዮጵያውያን አርቲስቶች ማዕከል የህይወት ዘመን የክብር ሽልማት ባገኘ ማግስት። እንደምን ሰነበታችሁ አድማጮች። የትዝታው ንጉሥ ድምፃዊ ማህሙድ አህመድ የኢትዮጵያን አርቲስቶች በሚደጉመው በዚህ ማህበር የአመቱ ታላቅ ሰው ተብሎ ሲሸለም ከጎኑ አንጋፋውና ተወዳጁ ድምፃዊ ፀሐዬ ዮሐንስ እንዲሁም አርቲስት አብርሃም ወልዴ በክብር እንግድነት ተገኝተዋል። ድምፃዊ መሐሙድ አህመድ የዕለቱ ታላቅ ሰው የክብር ሽልማትን ሲቀበል ሰባ ስድስተኛው የትውልድ ቀኑም በድምቀት ተከብሯል። በዕለቱ መሰናዷችን መቀመጫውን እዚህ ፍራንክፈርት፣ ጀርመን ያደረገው የኢትዮጵያ አርቲስቶች ማዕከል ስላዘጋጀው ስለዚሁ የክብር መስጫ ስነ ስርዓት እንቃኛለን። መልካም ቆይታ። ታላቅ የኪነ ጥበብ ፌስቲቫል በጀርመን ፍራንክፈርት ከተማ የኢትዮጵያ አርቲስቶች ማኅበር ኢናክ በዘንድሮ ዓመታዊ የኪነ ጥበብ ዝግጅቱ አንጋፋውን የክብር ዶክተር አርቲስት መሐሙድ አህመድን የአመቱ ታላቅ ሰው ሽልማት ይሸልማል። በጀርመንና አካባቢዋ በሚገኙ የአውሮጳ ሀገራት ኢትዮጵያውያን ይህችን ማስታወቂያ ሰምተው ድምፃዊ መሐሙድ አህመድን እንኳን ለዚህ አበቃህ እናመሰግናለን ሊሉ ሲዘጋጁ፣ ቀን ሲቆጥሩ ነው የሰነበቱት። የትዝታው ንጉሥ አንጋፋው ድምፃዊ መሐሙድ አህመድ በኢትዮጵያውያን ብቻ ሳይሆን በዓለም በተለይ ደግሞ በአውሮጳ ሙዚቀኞች ዘንድም ታዋቂ ነው። ለዚህም ለክብሩ መግለጫ በተዘጋጀው አዳራሽ የነበረው ታዳሚ ኢትዮጵያዊ ብቻ ሳይሆን አውሮጳውያንም ነበሩ። ድምፃዊ መሐሙድ አህመድ በፍራንክፈርት ጀርመን ከተማ ለክብሩ መስጫ ወደ ተዘጋጀው ሰፊ አዳራሽ ሲገባ የኢትዮጵያን ባንዲራ ባገለደሙ በጀርመናውያን የማርሽ ባንድ ሙዚቀኞች እየተመራ በክብር እንግድነት በተጋበዙት በድምፃዊ ፀሐዬ ዮሐንስና በአብርሃም ወልድ የታጅቦ ነበረ ወደ አዳራሹ የዘለቀው። ድምፃዊ የክቡር ዶክተር መሐሙድ አህመድ ጀርመን ከሚገኘው ከኢትዮጵያውያን አርቲስቶች ማዕከል የሕይወት ዘመን የክብር ሽልማትን ለመቀበል ከመምጣቱ በፊት በዩናይትድ ስቴትስ የማህበረ ግሩያን ዘረ ኢትዮጵያ 25ኛ ዓመት አንዱ የልዩ የክብር ተሸላሚ ነበር። ድምፃዊ መሐሙድ አህመድ ለዚህ ክብር በመብቃቱ ደስታውን በአክብሮት እንዲህ ነው የገለጸልን። ይህኔ መቤት እንግዲህ የክብር ሽልማት ሲሰጥ መቼም ታውቂያለሽ ያለ ደስታ፣ ምክንያቱም እድሜሽን የለፋሽበት ታውቆልሽ፣ በዚህ እድሜ ማግኘቱ ትንሽ ነገር አይደለም። ባለፈው ሳምንት ዋሽንግተን ውስጥ ተሸልሜያለሁ። አሁንም እዚህ ጀርመን መጥቼ የጀርመን ኪነጥበባት ጥበባት ማዕከል ባደረጉልኝ ጥሪ መሰረት መጥቼ ሽልማቴን ተቀብያለሁ። የማህሙድ አህመድ ሙዚቃ ሲነሳ የድሬዋን ልጅ የከዚራ ስለ ውበቷ ሳያወራ የሐረሯንም ሆነ የአዋሽ ማዶዋን ልጅ በምናቡ የማያስብ የለም። ከዚያም አለፍ ሲል ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ብሎ የዘገየችበትን ሁሉ ጠይቆ የአይኖቹን መራብ ሁሉ በሙዚቃው በጆሯችን አንቆርቁሯል። የፍራንክፈርቱ የኢትዮጵያ አርቲስቶች ማህበር ሊቀመንበር አቶ ተፈሪ ፈቃደ ደግሞ ድምፃዊውን ለሽልማት ሲያበቁ አዳራሽ ውስጥ እንደ ማህሙድ አህመድ የልጅነት ጊዜ ስራ ጎንበስ ብለው የድምፃዊውን ጫማ ጠርገዋል። ማህሙድ አህመድ የልጅነቱን ጊዜ እንዲህ ያስታውሳል። ልጅነቴ የአስራአራት ዓመት ልጅ ሆኜ ለአምስት ዓመት ጫማ ጠርጌ ያለሁኝ። ከዛ ደግሞ ከአናጢ ጋር አናጢ ሆኛለሁ፣ ከቀለም ቀቢ ጋር ቀለም ቀቢ ሆኛለሁ፣ ከኤሌክትሪሽያን ጋር ኤሌክትሪሽያን ሆኛለሁ። ከዛ ወደ ወጥ ቤት ገብቼ በወጥቤትነት ስሰራ ከቆየው በኋላ ነው ወደ ዘፈን ዓለም ይ ክፉ ደግ ላሳየኝ በህይወት ዘመኔ ክብሬ መስገላ አምላክ አስቀድሜ የኢትዮጵያ አርቲስቶች ማዕከል ኤናክ የሚል ስያሜን የያዘው የድርጅቱ ሊቀመንበር አቶ ተፈሪ ፈቃደ ድርጅቱ ዘንድሮ አንጋፋውን ሙዚቀኛ መሐሙድ አህመድን በመጋበዙ ኩራት ይሰማዋል ሲሉ ተናግረዋል። ድምፃዊው ስለ ሽልማቱ የነበረውን ስሜት እንዲህ ነው የገለጹት። የኢትዮጵያ ብሔራዊ የኪነ ጥበብ ኤናክ በጀርመን ያለው ማህበራችን ታላቁን አርቲስት የክብር ዶክተር አርቲስት ማህሙድ አህመድ ሽልማት ተሸላሚ በማድረጉ ራሱ ማህበሩ ኩራት ይሰማዋል። እንደነዚህ አይነት ታላላቅ አርቲስቶቻችን ስናከብራቸው፣ ከመሰረቱ ከታች ጀምረን እስከ ላይ እስካሁን እስካሉበት ጊዜ ለኢትዮጵያ ሕዝብ የከፈሉትን ውለታ በማስታወስ አደረግ ነው የተሟላ ይሆናል ብለን ስላሰብን የጀመር ነው ከክቡር ዘበኛ ኦርኬስትራ ጀምሮ የነበረበትን የኪነጥበብ አነሳስ ነው። እዛ ጋር እንግዲህ ሀዘን ነበር የሚሰማው በውስጡ ቀደምት የሆኑ የእሱ ጓደኞች የነበሩትን የእነሱን ሙዚቃ በማቅረብ እንደዚሁም ደግሞ ልዩ የክብር ዘብ አቀባበል በማድረግ እነዚህ ነገሮች እሱ ስሜት ውስጥ ልዩ ስሜት እንዲፈጥሩበት አድርገናል እና እንደ ወንባም ሲተናነቀው ፊልሙ ላይ አያለሁ አንዳንድ ቦታዎች ላይ እና ያ ትክክለኛ የፈለግነው ነገር ነው። እንዲያስታውሰው ነው፣ ትዝታው እንዲኖረው ነው ያንን ያደረግነው። ጥሩ ነበር። ከዛ በመጨረሻ ደግሞ የልደት ሴሬሞኒው ሲከፈት ታይበት የነበረው ደግሞ ልዩ ደስታ ነበረ። እዛም ጋር እንደው የአቅማችንን ይህን ክል ብዙ ስፔክታክል የሆነ እንትን ባይኖርም ግን የአቅማችንን ሊያስደስት የሚችል ነገር እስቲ እንፍጠር በሚል የኬክ ፕሮግራሙ የዛ አይነት ነገር ደግሞ ሲያይ ወደ ደስታ ውስጥ እየገባ ሄደው ከዛም እንደዛ እያለ እንግዲህ ፕሮግራሙ እየደመቀ እየደመቀ ነው ሄደው እና መጨረሻ ላይ የነበረውን ነገር እንግዲህ በራሱ በድምፁ እንዴት እንደገለጸው ሁሉ ሳይቶታል እና ሁለቱንም ነገር ነው ያነበብንበት ማለት ነው። አንጋፋው ድምፃዊ ክቡር ዶክተር መሐሙድ አህመድ ጀርመን ሲመጣ የመጀመሪያው እንዳልሆነ ተናግሯል። ጀርመን ማቀው በዘጠና ሁለት ጀምሮ ነው ማቀው እና ከዛ በኋላ ብዙ ጊዜ አሁን ደግሞ ለሽልማቱ መጥቼ ነው እና ዝግጅቱን እስከ መጀመሪያ እስከ መጨረሻ የለፉትን በሙሉ ላመሰግን እወዳለሁ። እንግዲህ ከሙዚቃው ዓለም አልወጣህም፣ አሁንም አሁንም ታዜማለህ። እንግዲህ አሁን ትንሽ ወደ መዳከሙ ደረጃም ብንደርስም ሙዚቃ እኳ አስረጅም ሙዚቃ ጡረታ አይፈልግም። ልጦር በለሽ ብትወጪም ሙዚቃ አይለቅሽም ሚኒም። ስለዚህ ከሙዚቃ ጋር አብረን እንኖራለን አብረንም ኖረናል። የኢትዮጵያ አርቲስቶች ማዕከል ዘንድሮ ለአምስተኛ ጊዜ የክብር ሽልማትን የሰጠ ሲሆን ከዚህ ቀደም ደራሲና ገጣሚ አርቲስት አያልነህ ሙላትን አርቲስት ዶክተር ዳዊት ይፍሩን ሁለ ገቧን የጥበብ ንግሥት አለም ፀሐይ ወዳጆን አርቲስት አሰለፈቻሽኔን አርቲስት ተረፈ ለማን ቀራጺ ብዙነህ ተስፋን አርቲስት ሀረጋወይን አሰፋን። አርቲስት እመቤት ነጋሴን፣ አርቲስት አብራር አብዶን፣ አርቲስት ወንዲ ማክን ከዚህ ዓለም በሞት የተለየው አርቲስት አብርሃም አስመላሽንና አርቲስት ማህሌት ደመረን በማህበሩ ወደ ፍራንክፉርት የተጋበዙ የኪነ ጥበብ ባለሙያዎች መሆናቸውን አቶ ተፈሪ ፈቃደ ተናግረዋል። ለድምፃዊ ማህሙድ አህመድ የክብር ሽልማት የተሰጠለት ተሸላሚው ማህሙድ አህመድና ፀሐዬ ዮሐንስ ታዳሚውን በሙዚቃቸው ሲያስደስቱ ማምሸታቸውንም ገልጸዋል። በጣም የሚደንቅ ነው። ጋሽ ማሙድ እንደገና ገና አዲስ ካሴት ማውጣት ይችላል። የማጋነን ሳይሆን የሚደንቅ አይነት ድምጽ ነው የታየው እዛ ቦታ ላይ አንድ ከሰባ ስድስት አመት እድሜ ካለው ሰው ቀደም ሲል አዲስ ክር ሲሰራ እንደነበረው አይነት ዘፈኖቹን እንዳለ ነው ያወረዳቸው እና ህዝቡን እጅግ በጣም ያስደነቀያ ነው። ስታዩት ህዝቡ የእሱ በሚዘፍንበት ሰዓት ላይ የነበረው አዳራሽ ውስጥ የነበረው ስሜት ማየት ይቻላል። እና ፀሐይን የሚወሰድ እንደሆነ ይሄ ነው ይሄ ነው እንግዲህ የበሰሉ የአርቲስቶች ውጤቱ የታየበት መድረክ ነው ማህሙድ አህመድ የኢትዮጵያ አምስቱን ቅኝቶች ትዝታን፣ አምባሰልን፣ ባቲን፣ አንቺሆዬ ለሌንና አምስተኛውን ስሙ በትክክል አልተቀመጠም ግን መንዙማ በሚለው ነው እኛ የምንግባባበት የተሰኘውን የተሰኘው ቅኝት ምንነትና ርቀትና ውስንነት ለተማሪዎች ላስተምር ከፈለክ ብሮሮ ውስጥ የሙዚቃ መሳሪያ አስገጥሞ እንደሆነ የምጠራጠረውን መሐሙድን እንጂ ጥላሁንን አለን የድምፅ ቀለም ቶን የቃላት አጠቃቀም ውበት ወይም ኦርናመንት በተጨማሪ በዝግጅቱ ላይ በክብር እንግድነት የተገኘው አርቲስት አብርሃም ወልዴ መሀሙድ አህመድ በሕይወት ዘመኑ ስላበረከታቸው ስራዎች በጽሁፍ ለታዳሚው አቅርቧል። ብዙ ስራ ላበረከቱ ባለሙያዎች ክብር መስጠቱ እጅግ የሚያስደስት ነው ሲልም አርቲስት አብርሃም ገልጿል። በጣም ነው ደስ ያለኝ። ከምንም ነገር በላይ መጀመሪያ ይህንን ሙያ ለዚህ ዘመን ለዚህ ጊዜ ያቆዩልንን ሰዎች ማክበር ሲጀመር በቃ እኔ በጣም የምደግፈውና ፈልገው ነገር ስለሆነ ምንም ነገር በላይ አስደስቶኛል። ሁለተኛ ደግሞ የጋሽ ማህሙድነት ልደት ማክበርም ሆነ የዓመቱ ታላቅ ሰው በሚል መሸለሙ በጣም አስደስቶኛል። ዝግጅቱን አዘገጃጀቱ ደግሞ ትኩረት የሰጡትበት መሆኑን ሳስበው ከምንም ነገር በላይ በጣም ስሜት የሚነኩ ነገሮች፣ በጣም ደስ የሚሉ ነገሮች፣ ብዙ ጊዜ ብዙ ዝግጅት ላይ የማላያቸው ነገሮች አይቻለው። በዚህ በኩል በጀርመን የኢትዮጵያን አርቲስቶች ማህበር ሊቀመንበር ወይም ብዙም ስራ የሚሰራው ተፈሪ ትልቅ ስራ በቃ ልፋቱን ድካሙን ያየበት ከምንም ነገር ብለ አስደስቶኛል። እንደው ለየት ያለ ነገር አይቻለው። ስትል ምንድን ነው ያየኸውን ለየት ያለ ነገር? ለየት ያለ ነገር አንደኛ አቀባበል፣ አቀባበሉ ብዙ ጊዜ በውጭ ሀገር የሚኖሩ አቀባበሎች ኢትዮጵያ ውስጥ እንዳለ ነገር አይደምቅም። በብዙ መንገድ ሰው ማስተባበር በጣም ከባድ ነው። ሰው በጣም በስራ የተጣደፈ ነው እና ከዛ ከዛ አንጻር ብዙ ሰው እንዲገኝ ማድረግ አንዱ ነገር ነው። ሁለተኛ ደግሞ ነጮች የማርሽ ባንድ አገባቡ ደስ ይል ነበር እና እሱ እሱ ነገሩ የሰው ሁኔታ እዛ የነበረው ፍቅሩ ከጠበኩት በላይ ነው። እና እሱ ደስ ይላል። ሌላ ደግሞ እዛው ላይ ያቀረቡት አርቲስቲክ የሆነ ለምሳሌ ጋሽ መሐሙድ ዛሬ እንደዚህ ስትከበር በልደትህ ጓደኞችህ ነገሌ ነገሌ ቢኖሩ ኖሮ ምን ይሉ ነበር የሚለው የቀረበው ነገር አሁን በጣም ስሜት የሚነካ ነበር። እኔ እሱን ሆኜ ሳስበው ያለቅስ ነበር አጠገቡ ስለነበርኩኝና እኔ ራሴ በጣም በጣም ስሜት አያርጎ ነበር። ከባድ ነገር ነው እና አርቲስቲክ የሆነ በጣም ደስ የሚል አቀራረብም ነበረውና ሱሱን ነው እምልስ ለዝግጅቱ መሳካትና የሚሰበሰበው ገንዘብ በአገር ቤት ድጋፍ ላጡ አንጋፋ አርቲስቶች መደጎሚያ እንዲውል በፍራንክፈርትና አካባቢዋ የሚገኙ ኢትዮጵያውያን ከፍተኛ ርብርብ ማድረጋቸውን የማዕከሉ ሊቀመንበር አቶ ተፈሪ ተናግረዋል። በተለይ ፎቶግራፍና ፊልሞችን በመቅረጽ ለማህበሩ ከፍተኛ አስተዋጽኦ ያደረጉት ባስ ፎቶ በመባል የሚታወቀው ድርጅት ተጠሪ አቶ ብሩክ አንዳርጌ ሰይፈ ስላሴ ምስጋና ተበርክቶላቸዋል። በተለያዩ የኮሜዲ ስራዎቹ የሚታወቀው የባላገሩ አይዶል አዘጋጅና አቅራቢ አርቲስት አብርሃም ወልዴ በፍራንክፈርት ከአንጋፋው ድምፃዊ ከክቡር ዶክተር ማህሙድ አህመድ እና ጸሐዬ ዮሐንስ የነበረውን ቆይታ ይናገራል። በዚህ አጋጣሚ እኔ ጋሽ ማህሙድ እና ጸሐዬ ዮሐንስ አብረና እንዶቴ ነበር የነበረ ፍቅር የነበረው ነገር በኪነ ጥበብ ውስጥ ያለ ህይወት በራሱ በአኗኗራችን እራሱ ብዙ ነገር መገለጽ ያለበት ይመስለኛል፣ እና ለጸሐይ ዮሐንስም ያለኝን ትልቅ አክብሮትና ፍቅር ልገልጽልሽ እፈልጋለሁ። ምክንያቱም ባየሁት ጊዜ ውስጥ ለጋሽ ማህሙድ ያለው አክብሮ ለእኔ ደግሞ እንደታላቅ ወንድም ደግሞ የነበረው ነገር በቃ መመኛውን ነገር ነው ያየሁትና እግዚአብሔር ወደፊት የሁላችንንም ልብ አንድ ያርግልንና ሀገራችንንም አንድ ያርግልን፣ ልባችንንም አንድ ያርግልንና የፍቅር ሰዎች ያደርገንላለሁ። ይህንን ለመጨመር ብዬ ነው። በዝግጅቱ ላይ በክብር እንግድነት የተገኘውና አጠር ያለ ቃለምልልስ የሰጠን አንጋፋው ሙዚቀኛ ፀሐዬ ዮሐንስ ክብር ለሚገባው ክብር እንስጥ ላለው ማህበር ምስጋና ይገባዋል ሲል አመስግኗል። የምሽቱ ዝግጅት በጣም ደስ የሚል ዝግጅት ነበር። ሞደን የሰባ ስድስተኛ ዓመት የልደት በዓል እና ለኢትዮጵያ ሕዝብ ያገለገለበትን አገልግሎት እንግዲህ አክብሮት ነው የሰጠነው። ሕዝብም አክብሮታል። በጣም ደስ የሚል ዝግጅት ነበር። የሰው ልጅ በሕይወቱ ቆሞ እንደዚህ አክብሮቱን ሲያይ በጣም ደስ ይላል። ያልተለመደ ነገር ነው። የተለመደ የመጣውና የተደረገውን ነገር ፍራንክፈርት ውስጥ የሚገኙ ኢትዮጵያውያን ይህን ነገር ጀምረውታል። እንግዲህ ሰው ለሰራው ስራ እንደዚህ ቆሞ ሲከበርለት፣ ሲጨበጨበለት እኛ ሀገር ላይ ያልተለመደ ነገር ስለነበረ ይሄ ነገር ያልተለመደው ነገር እየተለመደ በመምጣቱ በመጀመሩም በጣም ደስ ይላል። ይህንን ያየሁት በጣም በሰራበት አገልግሎት ከሀምሳ ዓመት በላይ ያገለገለው ማሙድ እንደዚህ ላገለገለ ሰው እንደዚህ ሲከፈል ማየት ደስ ይላል። በቃ ሲከበር ማየት ክብርን መስጠት ደስ ይላል። በዚህም ዝግጅት በመሳተፌ በጣም ደስ ብሎኛል። እሱን ቆሜ በማክበሬም ደስ ብሎኛል። ይህንንም በጎ ነገር ለሰሩ ኮሚቴዎች በጣም በጣም ምስጋና ይገባቸዋል። ያው ኢትዮጵያ ውስጥ ሀያና ሰላሳ አመት ያገለገሉ አርቲስቶች ያው መጠቀሚያ የሌላቸው ያላቸው አርቲስቶች የቤት ኪራይ የማይከፍሉ አርቲስቶች ይህን ነው ማድረግም ተፈልጎ የነበረውና እዚህ አክብረሽ እዛም ደግሞ እርዳታ መረድተሽ ሁ በሁለቱም በኩል ነው። እና ትልቅ ነገር እየተደረገ ያለው በዛም ዙሪያ መሳተፍ የለ እኔ ደስተኛ ነኝ። በጣም ደስ ይላል። ጎረ ቤት ወዳለን እንግዳ ተቀባይ ማህሙድ አህመድ መቼ ነው ዛሬ ነው ሀገሬን ኢትዮጵያን የማየው እያለ አዚሟል። አብሮ ታሟል። አብሮ አልቅሷል። አብሮ ናፍቋል። ዳር ድንበርን ከሚያስጠብቁት ጋርም ብሔራዊ ስሜትን በመቀስቀስ ከፊት ሆኖ መርቷል። ድምፃዊ ማህሙድ አህመድ በሙዚቃው ዓለም ሀምሳ ስድስት ዓመት እንደኖረ አጫውቶናል። በሙዚቃ ዓለም እንግዲህ ሀምሳ ስድስት ዓመት እና እንግዲህ ይህንን የሙዚቃ ህይወትን እንዴት ትገልጸዋለህ? እኔ አሁን እኔነቴን የሚገልጽ ያው ስለ እኔ ህዝብ ሊናገር ይገባዋል እንጂ እኔ እኔነቴን መግለጽ የሚችልበት መንገድ ያለ አይመስለኝም። እንግዲህ ያለውን ፍቅርና ያለውን አክብሮት ገልጾልኛል። የኢትዮጵያን ህዝብ በጠቅላላው ከአንተነት ወደ አንቱነት ስላደረሰኝ አመሰግናለሁ። እስከዚህ ስለዚህ ዘልፉ እኔ በዶቼ ቬለ በኩል እንዲደርስልኝ የምፈልገው የኢትዮጵያን ህዝብ ከአንተነት ወደ አንቱነት ስላደረሰኝ፣ በጠቅላላ አክብሮቱ ስለገለጸልኝ በጣም ትልቅ አካለ ወለታዬ ህዝብ ነው። አሁንም ዋሴም ጠበቃይም የኢትዮጵያ ህዝብ ነው። ይሄንን እና አሁን ደግሞ እዚህ በጀርመን ሀገር ዝግጅቱን አዘጋጅተው ሽልማቱን እንድወስድ ላዘጋጁት የዝግጅት ክፍል በሙ ለማመስገን ወዳለሁ። በቃ ይሆኑ። ጋሽ ማሀሙድ በመጨረሻ ልጠይቅህ፣ ለተተኪው ትውልድ በሁሉ ዘርፍ ምን ምክርን ትሰጠናለህ? እንግዲህ ምክር ማለት በጣም ትልቅ ጥያቄ ነው የጠየቅሽኝ። ለማንኛውም መከባበርን የመሰለ ነገር እንደሌለ ነው። እኔም አውቀው እንግዲህ ትንሹንም ትልቁንም በማክበር ነው ወደ ትልቅ ደረጃ የሚደረሰው እና ይህንን እንትን እንዲከተሉ ነው የምፈልግ ነው። አክብሮት ለሰጡን ክብር ይገባቸዋል፣ ሲሉ በፍራንክፈርት ጀርመን በኢትዮጵያ አርቲስቶች ማዕከል የተጋበዙት አርቲስቶች በሙሉ ተናግረዋል። ጤናና ረጅም ዕድሜ ቃለ ምልልስ ለሰጡን ለአንጋፋው ድምፃዊ ለክቡር ዶክተር ማሐሙድ አህመድ ለድምፃዊ ፀሐየ ዮሐንስና ለአርቲስት አብርሃም ወልዴ እየተመኘው የዛሬውን ዝግጅቴን እዚህ ላይ ያጠናቀቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።